መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አራት የይሁዳ ልጆች ፋሬስ፣ ኤስሮም፣ ከርሚሆር፣ ሶባል ናቸው። የሶባልም ልጅ ራያ ኢኤትን ወለደ። ኢኤትም አሁማይ እና ላሃድን ወለደ። እነዚህ የጾርያውያን ወገኖች ናቸው። እነዚህም የኤጣም አባት ልጆች ናቸው። ኢዝራኤል፣ ይሽማ፣ ይድባሽ፣ እህታቸውም ሐጽሌልፎኒ። የጌዶርም አባት ፋኑኤል፣ የሁሻም አባት ኤጽር። እነዚህ የቤተልሔም አባት የኤፍራታ የበኩር የሆር ልጆች ናቸው። ለቴቁሔም አባት ለአሽሁር ሄላና ነዕራ የተባሉ ሁለት ሴቶች ነበሩት። ነዕራም አሁዛምን፣ ኦፌርን፣ ቴምኒን፣ አሃሽታሪን ወለደችለት። እነዚህ የነዕራ ልጆች ናቸው። የሄላም ልጆች ዴሬት፣ ይጽሐር፣ ኤትናን ናቸው። ቆጽ አኑብን፣ ጾቤባን የሃሩምንም ልጅ የአሐርሔልን ወገኖች ወለዱ። ያቤጽም ከወንድሞቹ ይልቅ የተከበረ ነበር። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። የሹሐም ወንድም ክሉብ የኤሽቶንን አባት ምሂርን ወለደ። ኤሽቶንም ቤትራፋንን፣ ፋሴሐን፣ የዒርናሐሽንም አባት ተሂናን ወለደ። እነዚህ የሬካ ሰዎች ናቸው። የቄኔዝም ልጆች ጎቶንያልና ሰራያ ነበሩ። የጎቶንያልም ልጅ ሐታት ነበር። መአኖታይ ኦፍራን ወለደ። ሰራያም የጌሃራሽምን አባት ኢዮአብን ወለደ። እነርሱም ጠራቢዎች ነበሩ። የዮፎኒም ልጅ የካሌብ ልጆች ኢሩ፣ ኤላ፣ ነአም ነበሩ። የኤላም ልጅ ቄኔዝ ነበረ። የይሃሌልኤል ልጆች ዚፍ፣ ዚፋ፣ ቲርያ፣ አስርኤል ነበሩ። የእዝራም ልጆች ዮቴር፣ ሜሬድ ኤፌር፣ ያሎን ነበሩ። ዮቴርም ማርያምን፣ ሸማይን፣ የእሽትማዕን አባት ይሽባን ወለደ። አይሁዳዊቱም ሚስቱ የጌዶርን አባት ዮሬድን፣ የሶኮንም አባት ሄቤርን፣ የዛኖዋንም አባት ይቁቲኤልን ወለደች። እነዚህም ሜሬድ ያገባት የፈርዖን ልጅ የቤትያ ልጆች ናቸው። የሆዲያ ሚስት የነሐም እህት ልጆች የገርሚው የቅዒላ አባትና ማዕካታዊው ኤሽትሞዓ ነበሩ። የሺሞንም ልጆች አምኖን፣ ሪና፣ ቤንሃናን፣ ቲሎን ነበሩ። የይሽዒም ልጆች ዞሄትና ቤንዞሄት ነበሩ። የይሁዳም ልጅ የሴሎም ልጆች የሌካ አባት ኤር የማሬስ አባት ለአዳ፣ ከአሽቤዓ ቤት የሚሆኑ ጥሩ በፍታ የሚሠሩ ወገኖች፣ ዮቂም፣ የኮዜባ ሰዎች፣ ኢዮአስ፣ ሞዓብን የገዛ ሳራፍ፣ ያሹቢሌሔም ነበሩ። ይህ ዝና ከቀድሞ ጀምሮ ነበር። እነዚህ በነጣኢምና በጋዴራ የሚቀመጡ ሸክላ ሠራተኞች ነበሩ። በዚያ በንጉሡ ዘንድ ስለ ሥራው ይቀመጡ ነበር። የስምዖንም ልጆች ነሙኤል፣ የሚንያሪን፣ ዛራ፣ ሳዑል ልጁ ሰሎም ልጁ መብሳም ልጁ ማስማዕ የማስማዕም ልጆች ልጁ ሐሙኤል፣ ልጁ ዘኩር ልጁ ሰሜእ ለሰሜኢም ዐሥራ ስድስት ወንዶችና ስድስት ሴቶች ልጆች ነበሩት። ለወንድሞቹ ግን ብዙ ልጆች አልነበሯቸውም። ወገናቸውም ሁሉ እንደ ይሁዳ ልጆች አልተባዙም። በቤርሳቤህም፣ በሞላዳ፣ በሐጸርሹዓል፣ በቢልሃ፣ በዔጼም፣ በቶላድ፣ በቤቱኤል፣ በሔርማ፣ በጺቅላግ፣ በቤትማርካቦት፣ በሐጸርሱሲም፣ በቤት ቢር፣ በሻዕራይም ይቀመጡ ነበር። እስከ ዳዊትም መንግሥት ድረስ ከተሞቻቸው እነዚህ ነበሩ። መንደሮቻቸውም ኤጣም፣ ዓይን፣ ሬሞን፣ ቶኬን፣ አሻን አምስቱ ከተሞች፣ እስከ በዓልም ድረስ በእነዚህ ከተሞች ዙሪያ የነበሩ መንደሮቻቸው ሁሉ ነበሩ። መቀመጫቸውና የትውልዳቸው መዝገቦች እነዚህ ናቸው። ሞሾባብ፣ የምሌክ የአሜሳይስ ልጅ ኢዮስያ፣ ኢዮኤል፣ የዩሽቢያ ልጅ የሰራያ ልጅ የአሲኤል ልጅ ኢዩ፣ ኤልዮዔናይ የአኦባ የሾሐያ አሳያ፣ አዲኤል ዩስምኤል በናያስ የሸፊ ልጅ ዚዛ የአኖን ልጅ የይዳያ ልጅ የሸምሪ ልጅ የሸማያ ልጅ። እነዚህ በስማቸው የተጠሩ በወገናቸው ላይ አለቆች ነበሩ። የአባቶቻቸውን ቤቶች በዝተው ነበር። ለመንጎቻቸው መሰምሪያ ይሹ ዘንድ ወደ ጌዶር መግቢያ እስከ ሸለቆው ምሥራቅ ድረስ ሄዱ። የለመለመችም እጅግም ያማረች መሰምሪያ አገኙ። ምድሪቱም ሰፊና ጸጥተኛ ሰላም ያላትም ነበረች። በቀድሞም ጊዜ በዚያ ተቀምጠው የነበሩ ከካም ወገን ነበሩ። እነዚህም በስማቸው የተጻፉ በይሁዳ ንጉሥ በሕዝቅያስ ዘመን መጥተው ድንኳኖቻቸውንና በዚያ የተገኙትን ምዑናውያንን መቱ እስከ ዛሬም ድረስ ፈጽመው አጠፏቸው! በዚያም ለመንጎቻቸው መሰምሪያ ነበርና በስፍራቸው ተቀመጡ። የሰምዖንም ልጆች አምስት መቶ ሰዎች ወደ ሴይር ተራራ ሄዱ። አለቆቻቸውም የይሺዒ ልጆች ፈልጥያ፣ ነዓርያ፣ ረፋያ፣ ኡዚኤል ነበሩ። ያመለጡትንም የአማሌቃውያንን ቅሬታ መቱ። በዚያም እስከ ዛሬ ድረስ ተቀምጠዋል።